በምዕራብ ኦሮሚያ ወለጋ ዞኖች ተዘግቶ የነበረው የስልክና የኢንተርኔት አገልግሎት መከፈቱን እንዳስደሰታቸው የአካባቢው ነዋሪዎች እየተናገሩ ነው። አገልግሎቱ መከፈቱ ሕብረተሰቡ የኮሮና ቫይረስን ስርጭት መከላከል እንዲችል ለማድረግ ተጨማሪ አቅም እንደሚፈጥር የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ተናግረዋል። አገልግሎቱን ለእኩይ አድራጎት ይጠቀማሉ ያሏቸው ግለሰቦችም ያንን አድራጎታቸውን እንዲያቆሙና ለበጎ ተግባር እንዲያውሉት አስተዳዳሪው ጥሪ አቅርበዋል። ናኮር መልካ ዝርዝሩን ይዟል። የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ዛሬ ለጋዜጠኞች በሰጡት መግለጫ በምዕራብ ኦሮሚያ ወለጋ ዞኖች ለወራት ተዘግቶ የነበረው የስልክና ኢንተርኔት አገልግሎት መከፈቱን መግለጻቸውን ተከትሎ ህብረተሰቡ ዘንድ የተፈጠረውን ስሜት በስልክ አሰባስበናል። አቶ ዋጋሪ ዋቆያ የሆሮ ጉድሩ ዞን አእምሮ ወረዳ ነዋሪ ናቸው። በጣም ደስ የሚል ነው። እኛ በጣም ነው ተቸግረን ነበር። ቤተሰብ እና ቤተሰብ ሳይገናኝ እስካሁን ይል ደግሞ ጠቅላላው ከውጭም ያለው ሀገር ውስጥም ያለው ሁሉም እየተደዋወለ ነው። በጣም ደስ ብሎን ስራችን ተቋርጦ ነበር በመካከል ከስንት ጊዜ በኋላ ነው አሁን ስልክ የሰራሉት። ሶስት ወራት አካባቢ ነው የተዘጋው ለቤተሰቦች ደወ ወደ ሌላ ወገኖችም ወዳሉበት ቦታ ወደ ጊዳ አካባቢ ያሉን ጓደኞች ጋም ተደዋወል። ሁሉም ቦታ ተደዋውለን እየተገናኘ ነው። ስልክ ደውለን ስለ ኮሮና ማሳወቅ ይችላለን። የነቀምቴ ከተማ ነዋሪ የሆኑት አቶ ቶላቦሩ በበኩላቸው ምንም ያህል በነቀምቴ ስልክ አገልግሎት ባይቋረጥም የኢንተርኔት አገልግሎት ስላልነበረና በአካባቢ ከተሞችም ስልክ ስለማይሰራ ለስራ አዳጋች ነበር ሲሉ ተናግረዋል። በጣም ደስተኛ ነኝ። ብዙም ኢንፎርሜሽኖችን ሚስ አደርግ ነበር። አሁን ግን ኢንፎርሜሽኖችን አገኛለሁ። ያው ኢንተርኔት ነገሮች ስለበሽታው ራሱ ለሰው ማስተማር ትችላለህ አንተ ትልቅ አስተዋጽኦ አለው። አሁን አንድ ሶስትን ወደ ሌላ ቦታ ለመላክና ወይንም ለመግዛት ያው የግድ ከእዛ ሳትደርስ በስልክ ታዝና ያን ዕቃ ትወስዳለህ። ያለ ስልክ ምንም ሊሰራ አይችልም። ሞባይል የሚሰሩ ልጆች ሶፍትዌር ከኢንተርኔት ላይ ዳውንሎድ አድርገው ነው የሚችሉት እና ብዙ ኪሳራ ደርሶባቸው ነበር። አሁን ግን ያው ኢንተርኔቱ ከተከፈተ ያው ኢኮኖሚካሊ ትንሽ ሪከቨሪ ያደርጋሉ። የአገብሳ ከተማ ነዋሪዋ ወይዘሮ ቴነሽ አለሙ ፈጣሪ ጸሎታችንን ሰማ ይላሉ። እኔ በጣም ደስ ብሎኛል። ለኢትዮጵያ በሙሉ ደስ ይበለው። ከኢትዮጵያ በሙሉ ደግሞ የወነጃ ክፍል ሀገር ምንም ሪፖርት የለንም ነበር። ይተለቀቀልን ምዛና የደረሰው ጸሎታችንን ደን ሰው አቅርበን፣ እንደ ወንድሜ ደውዬያለው፣ ለእናቴ ደውዬያለው፣ ለልጄ ደውዬያለው፣ ላለው አጎቴ ደውዬያለው። በጣም ደውዬ ደስ ብሎናል። ዜናውን ሰላሙ ሚስተን ይሄን በስቲታ ደግሞ በጆሮ እንደሰማ አሁንም ፈጣሪ ያችን ኢየሱስ ክርስቶስ ያርቅልን ነው የምለው ከደ ዶሎ ከተማ ነዋሪዎች መካከልም አነጋግረን ነበር። ዘሜ ዳብጫ እባላለሁ። በሶስት ወራት ኔትወርክ እኛ ጋ አልነበረም። ኔትወርክ ባለመኖሩ ክፍለ ሀገር አለት ቤተሰቦቻችን ጋር መገናኘት አልተቻለም። ኔትወርክ በመጥፋቱ ብዙ ነገር ነው ማለት የደንብ ዶሎ ነዋሪ በብዙ መንገድ ተጎዳ እና ተገኝቶ አሁን በዛሬ ቀን መጥተዋል። ሁሉም በጣም ደስ ብሎታል። ተጨማሪም ያው ኮኔክሽንም ተጨምሮ መጥተዋል። ዳታ እየሰራ ስለሆነ ህዝቡ በጣም ደስ ብሎታል። በእኔን ጭምር ማለት በጣም ደስ ብሎ ነው። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኢልያስ ሞመታ የስልክና ኢንተርኔት አገልግሎት ተዘግቶ የነበረው በአካባቢው ተፈጥሮ በነበረው የጸጥታ ችግር ሳቢያ እንደሆነ አስታውሰው ቴክኖሎጂውን ለእኩይ ተግባር ከመጠቀም ይልቅ ለጥሩ ስራ ማዋል ያስፈልጋል ብለዋል። ጸጥታ ጋር በተያያዘ ከረቱ ይታወቃል። ይህም ደግሞ መንግስትን ፈልጎት ያደረገ ሳይሆን የሁኔታው አስገዳጅነት ነው። ላለፉት ሁለት ዓመታት በዚህ ዞን ውስጥ የነበረው ሁኔታ ይታወቃል። በእኩይ ተግባር ላይ የተሰማሩ አካላት ሰዎችን የማፈን፣ ንብረት የመቀማት፣ የመግደል ንግድ ሁኔታዎችን የማቆም የትምህርት ቤት ሰው ወቶ እንኳን የማይታከምበት እርሻውን ሁለው በስነስርአት ወጥቶ እርሻውን የማይሰራበት ቡናውን መልቀም እስከማይችልበት በአጠቃላይ የእርሻ ስራውም የልማት ስራዎችን የፕሮጀክት ግንባታ፣ የተለያዩ ስራዎች ተስተጓጉሎ ነበር። ይህም ሊሆነ የቻለው እንግዲህ ያው በዚህ ቴክኖሎጂውን ለጥሩ ነገር ስልጣኔ በተሞላበት ሁኔታ ለትምህርት፣ ለተለያየ ነገር ከመጠቀም አልፎ ለእኩይ ተግባር የሚጠቀሙ አካላት ስላሉ ይህንን መሰረት ያደረገ ነው ዝግጃ የተወሰደው። በሌላ በኩል በዚህ ስራ የሚሰሩ የሚገናኙ ከዘመዶቻቸው ጋር የሚገናኙ የሶሻል ግንኙነቶች ይኖራሉ፣ ኢኮኖሚያዊ ግንኙነቶች ይኖራሉ። ኒክት ያለ ቢዝነስ የተለያዩ ነገሮች አሉ። በዚህ አካባቢ ችግር አይደርስም አይባልም። አክሴስ ተጠቃሚዎች ለእኩይ ተግባር ሳይሆን ለጥሩ ነገር ለመማር ቴክኖሎጂን ለመጠቀም እንጂ እርስ በርስ የሚያጋጭ ስራ ብሄርን ከብሄር ሃይማኖትን ከሃይማኖት በተሻለ ስራ ለጥሩ ተግባር እንዲጠቀሙበት ሽማግሌዎችም ሀሳብ እየሰጡበት ያለ ሁኔታ ነው ያለው። የአገልግሎቱ መከፈት በዓለም አቀፍ ደረጃ እና በኢትዮጵያም ስጋት ስለሆነው የኮቪድ አስራ ዘጠኝ ወረርሽኝን አስቀድሞ ለመከላከል ተጨማሪ ግብዓት እንደሚሆን ገልጸዋል። ህዝቡ ኢንፎርሜሽን ኮሮና ቫይረስ ወይም ኮቪድ አስራ ዘጠኝ ሙሉ በሙሉ ኢንተርኔት በመቋረጡ የለውም ማለት አይቻልም። ከፕራይም ሚኒስቴሩ ጀምሮ የክልል ፕሬዚዳንት፣ የክልል ምክትል ኃላፊዎች በሙሉ ጉዳዩ የሚመለከታቸው በየቀኑ ኢንፎርሜሽን ሲሰጡ ነበር። የቴሌቪዥን አክሰስ የሬዲዮ አክሰስ፣ የኤፍኤም አክሰሶች ስላሉ ህብረተሰቡ በተወሰነ ደረጃ ያገኛል ሲያገኝን ነበር። እኛም ደግሞ እንደ ዞን የተለያዩ ኮሚቴዎች ተዋቅሯል። መደረግ ስለሚገባው ጥንቃቄ በየደረጃው እስከ ታች ድረስ ለማሳወቅ ሲተላለፍ ነበር ማለት ነው። አሁን ግን በተሻለ ደረጃ ዓለም በተጨባጭ ምን ላይ እንደምትገኝ እንደገና የተለያዩ ዞኖች ውስጥ ያለ ሁኔታ፣ ማዕከል አካባቢ ያለው ሁኔታ እያንዳንዱን ኢንፎርሜሽን ለመከታተል ሞር አክሰስ ስለሚፈጠር በህዝቡም ይህንን ነበር ስለይቀ ነበረው ነው ባለሙያዎችም ይህን ስተጂ ቁት ነው የነበረው፣ የእኛም ጥያቄ ነበር። በአሁኑ ሰዓት የሰላሙም ሁኔታ በተሻለ ደረጃ ላይ ስለሚገኝ መለቀቁ ይህንንም ችግር ይፈታል። ሰውም ኢንፎርሜሽን አክሴስ ያገኛሉ ብዬ አስባለሁ። በሆሮ ጉድሮ ወለጋ፣ ቄለም ወለጋ እና ምስራቅ ወለጋ አገልግሎቱ መከፈቱን ወደ ዞኖቹ ደውለን ለማረጋገጥ ችለናል። በምዕራብ ሸዋ እና ቤኒሻንጉል ጉሙዝ ክልል ተቋርጦ የነበረው የኢንተርኔት አገልግሎትም እንዲሁ መከፈቱን ለማወቅ ተችሏል። ለአሜሪካ ድምጽ ናኮር መልካ Combo.